በጋና የዋነኛው የተቃዋሚው ቡድን ብሎም አዲሱ የአርበኞች ፓርቲ በምህፃሩ የኤንፒፒ እጩ ናና አኩፎ አዶ ባለፈው ረቡዕ የተካሄደውን ፕሬዝደንታዊ ምርጫ አሸነፉ። የሀገሪቱ አስመራጭ ቦርድ እንዳስታወቀው የሰባ ሁለት ዓመቱ አኩፎ አዶ የሀገሪቱንና የገዢውን ብሔራዊ ዴሞክራቲክ ፓርቲ በምህፃሩ የኤንዲሲን መሪ ፕሬዚደንት ጆን ድራማኒ ማህማን 54.8 ከመቶ በሆነ ድምፅ አሸንፈዋል። እንደ ጎርጎሪዮሳውያኑ የዘመን ቀመር በ2008ና 2012 ዓ ም ተወዳድረው እያልቀናቸው ናና አኩፎ አዶ አሁን በሶስተኛ ሙከራ ለዚሁ ከፍተኛ ስልጣን በቅተዋል። በዚህም በጋና የተካሄደውና በተፎካካሪ እጩዎች መካከል ብዙ መወቃቀስ የታየበትን ምርጫ ፍጻሜ አግኝቷል። በመዲናይቱ አክራ ማዕከል የሚኖሩት ጋናዊው ኦሴይ ኳኩ አኒ ሜዱ አኩፎ አዶ ካሁን በፊት የገዢው ኤንዲሲ ጠንካራ ሰፈር በሆነው በዚሁ የመኖሪያ አካባቢያቸው የብዙሃኑን ድምፅ በማግኘታቸውና ምርጫውን በማሸነፋቸው እንደረኩ ገልጸዋል። እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1970 እስከ1972 ዓ ም የጋና ፕሬዝደንት የነበሩት የኤድዋርድ አኩፎ አዶ ልጅ የሆኑት ስዩሙ ፕሬዝደንት ናና አኩፎ አዶ ወደፊት የሚመሩት መንግስትም ከተሰናባቹ የጆን ድራማኒ መሃማ መንግስት የተሻለ እንደሚሆን አኒሜይዱ ተስፋ አድርገዋል። ካሁን ቀደም ስልጣን ላይ የነበረው እና አሁን እንደገና ወደ ስልጣን እየተመለሰው ኤንፒፒ ካለፉት ተሞክሮዎቹ ትምህርት እንደቀሰመና የተሻለ ስራ እንደሚሰራ ተስፋለኝ። የፕሬዝደንታዊው ምርጫ ውጤት ብዙ የጋና መራጭ ሕዝብ ከስምንት ዓመት የኤንዲሲ አመራር በኋላ ለውጥ መፈለጉን እንዳረጋገጠ ነው አኒሜዱ ያመለከቱት። እንደ በምህፃሩ ሴፓ በሚል መጠሪያ የሚታወቀው የጋና ፖለቲካ ጥናት ተቋም ኃላፊና ተንታኝ ፕሮፌሰር አቤ የፕሬዝደንት መሃማ መንግስት እየተዳከመ ለሄደው የጋና ኢኮኖሚና ለግዙፉ ስራ አጥነት መፍትሄ ማስገኘት አልቻለም። የጋናን የህዝብ ቁጥር እድገት ስንመለከት በየአመቱ ወደ ሶስት መቶ ሺህ የሚጠጉ ወጣቶች ወደ ስራ ገበያው ይመጣሉ። የግሉ ዘርፍም ሆነ መንግስት ግን ይህን ስራ ፈላጊ የሚያስገባበት በቂ የስራ ቦታ አልፈጠሩም። በዚህም የተነሳ በአሁኑ ጊዜ በወላጆችና በተማሪዎች ዘንድ ቅሬታው ትልቅ ነው። ዓለም አቀፍ ጥናቶች እንዳሳዩት በ2011ና 2015 ዓ ም መካከል የጋና ኢኮኖሚ እድገት በአስር ከመቶ ነበር የቀነሰው። በመሆኑም አዲሱ የጋና ፕሬዚደንት ናና አኩፎ አዶ ለዚሁ ችግር በአስቸኳይ መልስ መስጠት ይኖርባቸዋል። በምርጫ ዘመቻ ወቅት አኩፎ አዶ በ ሃያ ስድስቱ የምርጫ አካባቢዎች ትምህርት ቤቶችንና ፋብሪካዎችን ለመክፈት እንዲሁም የኢኮኖሚ ተሃድሶ ለማነቃቃት ቃል ገብተዋል። ሀገራቸው ጋናም ሁሌ ጥሬ አላባ ወደ ውጭ የምትልክ ሀገር ብቻ መሆን እንደሌለባት አስታውቀዋል። ከዚሁ ጎን ምርቷን ወደ ኢንዱስትሪው ምርት መለወጥ የምትችልበትን አቅም መፍጠር የሚያስችላትን ሁኔታ ለማስገኘት ጠንክረው እንደሚሰሩም አመልክተዋል። ይህ የተጋነነው የስዩሙ ፕሬዝደንት ራዕይን ማሟላት ግን ቀላል እንደማይሆን ታዛቢዎች ይናገራሉ። ከዚህ ሁሉ በፊት ግን ስዩሙ ፕሬዚደንት ናና አኩፎ አዶ በምርጫ ዘመቻ ወቅት በጋና የተፈጠረውን የመከፋፈል ሁኔታ የማብቃት ትልቅ ኃላፊነት እንዳለባቸው አንድ የሀገሪቱ ዜጋ አሳስቧል። ለቀጣዩ የጋና ፕሬዚደንት የማስተላልፈው መልእክት ህብረት እንደሚያስፈልገን ነው። ከምርጫ በኋላ ውጤቱን መሰረት አድርገው ሰዎች ደስተኛ አይሆኑም። ስለዚህ የሚመረጠው ሁላችንንም አንድ የሚያደርግ መሆን አለበት። ከተከፋፈልን እንወድቃለን፣ አንድ ከሆን ደግሞ እንቆማለን።